አቶ ጌታቸው በመረጃ የተደገፉን ይህን መሰል ድምዳሜዎች ዛሬ ወደ ኋላ መለስ ብለን ስንመለከት ቀድሞ የመረጃ ድርጅቱ ሲደርስበት እርምጃዎች ተወሰዱ እንደ ከዚህ ጋር አያይዘው ሊመልሱ ይችላሉ። እርምጃ ካለመወሰዱ የተነሳ የኢትዮጵያ ሁኔታ እየተዳከመ በዚያን ጊዜ የኤርትራ የነጻነት ታዋጊዎች ተደጋጋሚ ድል ማግኘት፣ አልፎ ተርፎም ሀገር ውስጥ የሰማንያ ሶስቱን የመሰለ መፈንቅለ መንግስት ሙከራ በመጨረሻም ደርግ ጀኔራሎቹ እየከዱት ይባላል እየተዳከመ ሄደው እርምጃ ይወሰዳሉ። ይህ ሁሉ እየሆነ ደህንነቱ ምን ይሰራ ነበር የሚል ጥያቄ ምን ያነሰዋሉ። እንግዲህ ሮሉ ሮሉን ነው ማወቅ። የአንድ ደህንነት ሮል መረጃዎችን መሰብሰብ፣ የተሰበሰቡ መረጃዎች አናላይዝ አድርጎ፣ ደቁሶ፣ አጥንቶ፣ ጨምቆ ሊሆኑ የሚችሉ ነገሮችን ከመፍትሄ ሀሳቦች ጋራ ማቅረብ ነው ደህንነት እርምጃዎችን መውሰድ የዛ የፕሬዚዳንቱ ፋንታ ነው። ይህን በሚመለከት ግን እንደተባለው ችግሮቹ ከጊዜ ወደ ጊዜ እየሰፉ የበለጠ እየተወሳሰቡ፣ የእኛም የማድረግ አቅም የዛን ያህል እየቀነሰ በውስጥም ያለው የህዝብ አመለካከትና ድጋፍ ደግሞ እንደዚሁ እየተቦረቦረ እንደመጣ በተደጋጋሚ ሪፖርቶች ይቀርባሉ። አንዱ ትልቁ ለምሳሌ የመረጃ ስብስብ የሚያተኩረው ይሄ ፓብሊክ ኦፒኒየን ወይም የህዝብ ድምፅ የምትለውን ራሱ መሰራታችን የሆነው ህዝብ ራሱ ከጊዜ ብዛት የተነሳ እየሰለቸ በመንግስት የነበረው ድጋፍ እየቀነሰ ከእለት ወደ እለት እናቴን ያገባ ሁሉ አባቴ ነው አይነት ነገር ወደሚል ደረጃ ላይ ደርሶ ጥላቻው እየጨመረ ሲመጣ ይሄ ሁሉ ሳይቀር ይቀርብ ነበር። እርምጃም ባለመወሰዱ በተለይ በሊደርሺፑ መካከል ላይ የመከፋፈል እና የመጓተት ሁኔታ ሲመጣ ይቀርቡ የነበሩ የመረጃ ሁኔታዎች አክሽን ሳይወሰድባቸው ሺባይም ሆነ ፓራሊሲስ ኢንአክሽን እየጨመረ ሲመጣ ቅድም እንደተባለው ጠላት እየገፋ ኢንተርናሽናልን በተፈጠረ ሀይል አስተላለፍ እኛ የኮሰስን እና የመነመንን ስንመጣ በእነሱ በኩል የበለጠ ድጋፍ እያገኙ ስትራቴጂክ አድቫንቴጅ እየመጡ የመጡበት ደረጃ ላይ መድረስ፣ እንደዚህ እርምጃ ያለመወሰድ ውጤት እኮ አንዱ መግለጫው የተባለው ወታደራዊ መፈንቅለ መንግስት ሙከራው ራሱ እኮ አንዱ መግለጫ ነው። እሺ፣ ብዙዎቹ ጀኔራሎች ያለው የውጊያ ሁኔታ ይሄን ይመስላል፣ ያለው የኃይል አሰላለፍ እንደዚህ የሆነ ነው። ይህንን ነገር መጨረስ ያለብን በዚህ ኃይል ብቻ ስላልሆነ መፍትሄ ይፈለግ ብለው እኮ ጩኸው የሁሉ ሁኔታ ሰሚ ስላላገኘ እኮ መጨረሻ ላይ የወሰዱ እርምጃ ነው እና ከዚህም አኳያ ብናየው ለማለት ነው። ከዚሁ ጋር በተያያዘ አንድ ጥያቄ እናንሳ ሲ ቀደም ሲል በተላለፈው ውይይት ላይ ስለ ሰላሙ ጉዳይ አንስተው ነበረ። በምን በምን ተለያያችሁ? የሰላሙን ጉዳይ እስቲ ገፋ አድርገው ይንገሩን። እነማን ምን አሉ? እነማን ነበሩ ዋና ዋና የሰላሙን ጉዳይ ተዋናዮች? ሲፈርስ ደግሞ ለመፍረሱ ምክንያት ናቸው የሚባሉ መልካም የተደረገው የሰላም ጥረት የቆየ ነው። ብዙ ክፍል በሚስጥራዊ ግንኙነት ላይ ይደረግ የነበረ ሲሆን ከተወሰኑት ጋር ይሄ የሚስጥራዊ ግንኙነቱ ሲገፋበት ቆይቶ መጨረሻ ላይ ወደ ይፋ ሊገለጽ መጥቷል። በተለይ ወሳኝ ከሆኑት ከሻቢያና ጀባ እና ከቲፔሌስ ጋር የደረጉት ግንኙነቶች ከሌሎቹም ጋር የነበረው ጠቅለል ባለ መልኩ ሲታይ ሁሉም ያነሷቸው የነበሩት ነገሮች ውይይቱ ሶስተኛ ታዛቢዎች በሚገኙበት መካሄድ አለበት አንድ ሁለተኛ ውይይቱ መጀመሩ በይፋ መገለጽ አለበት ሶስተኛ ውይይቱ አለምንም ቅድመ ሁኔታ መካሄድ አለበት የሚል ከሁሉም ተቃዋሚ ቡድኖች በኩል ይቀርቡ የነበሩ ሀሳቦች ናቸው በኢትዮጵያ መንግስት በኩል ደግሞ የነበረው አንድ የኢትዮጵያን አንድነት መቀበል ለውይይቱ መጀመር ወሳኝ ነው የሚል ፕሪኮንዲሽን ነበረ። ቅድመ ሁኔታ ነበር። ቅድመ ሁኔታ ነበር። ሁለተኛው ውይይቱ ተካሂዶ አንድ የተወሰነ ነጥብ ላይ እስኪደረስ ድረስ ውይይቱ በይፋ አይገለጽም፣ በሚስጥር መካሄድ ነበረበት የሚለው ሁለተኛው ነው። በሶስተኛ ደረጃ ደግሞ የነበረው የሶስተኛ ወገን ኢንቮልቭመንት በምንም አይነት መልኩ የሚፈቀድ አይሆንም። ችግራችን የውስጥ ችግር ነው። በእኛ እና በእናንተ መካከል ላይ በቀጥታ ተገናኝተን በምናደርገው ድርድር ሁኔታውን መቋጨት እንችላለን። ሶስተኛ ወገን ግን እንዲገባ ፍላጎት የለንም የሚል ነው። እነዚህ ሶስት ሁኔታዎች ረጅም ጊዜ የፈጀ እሰጥ አገባ ተካሂዶባቸዋል። ውሎ አድሮ ግን ሁኔታዎች እየከፉ የነበረው አድቫንቴጅ ለተቃዋሚዎች እያጋደለ በመጣበት ሰዓት ላይ አንቀበልም ያልነውን ሶስተኛ ወገን ወደ መቀበል፣ ውይይቶቹንም እንደዛው በይፋ የማድረግ ሁኔታ ላይ እየተገደድን የደረስንበት ጊዜ ነበረ እና መሰረታዊ የነበሩት የልዩነት ነጥቦች እነዚህ ናቸው ተቃዋሚ ግን ተወያዮች ከደርግ ጋር የተወያዩት እነማን እንደሆኑ አንድ ሁለት ሶስት ብሎ መጥቀስ ይቻላል የሚቻል ከሆነ እና ደግሞ ስምምነቶቹን የሚያፈርሱት ወገኖች እነማን ናቸው በምን ምክንያት ነው ይሄን ይሄን ነው እንግዲህ ብዙ ሰው ይሄ ፕሮግራም ያለፈው ከተላለፈም በኋላ በጥያቄ መልክ የቀረቡልን ህዝባዊነት ግንባር በኩል አቶ አላሚን መሐመድ ሰይድ አቶ መሐመድ እነ አቶ ሀይል የወልደ ተንሳይ እነ ኤርሚያስ እነዚህ እነዚህ በቋሚነት ህዝባዊ አርነት ግንባርን ወክሎ የተገኙ ሲሆን አትላንታ ላይ ተደርጎ በነበረው ግንኙነት ከዚህ ቀደም በኢትዮጵያ የውጭ ጉዳይ ሚኒስቴር የአፍሪካ መምሪያ ኃላፊ ሞሪሳ ነበረው የነበረው ዶክተር አማረ ተክሌን አንድ ደግሞ ስሙን አላስታውሰው የኢትዮጵያ የባህር ኃይል ባልደረባ የነበረ እነዚህ ሰዎች በሻእቢያ በኩል ነበሩ። በኢትዮጵያ በኩል አትላንታ ላይ በነበረው ሁኔታ የነበሩት የቡድኑ መሪ ዶክተር አሻግሬ ናቸው። ከእሳቸው ጋራ ሌሎች የነበሩት አምባሳደር ጥበቡ በቀለ፣ አቶ ቢሊሊ ማንደፍሮ፣ ኃይለማርያም ጎሹ፣ አቶ ፍሳ ሀይመር፣ እነዚህ እነዚህ እና ሁለት የደህንነት አባላት እዚህ ተገኝተዋል። ከዛ በፊት የኢትዮጵያን ልኡካን ይመሩ የነበሩት በምስጢር በተደረገ ግንኙነት ላይ ዶክተር አለሙ አበበ ኮይል ተስፋ ወልደ ስላሴ ና ዶክተር አሻግሬ እና ሁለት የደህንነት አባላት ነበሩ። ከኢኤልኤፍ ጋር የተደረገው ግንኙነት ላይ ደግሞ የመጀመሪያው ግንኙነት በኮይል ተስፋ ወልደ ስላሴ መሪነት ዶክተር አሻግሬ ግለጡ አባል ሆነው ከኤርትራ አንድ ሰው እና ሁለት የደህንነት አባሎች ነበሩበት። ይሄ ከኢኤልኤፍ ጋር ይደረግ የነበረው ግንኙነት ወደ በኋላ ላይ ሲዳብር መሪነቱን አቶ ሸዋንዳኝ በለጠ ወስደውታል። አቶ ዶክተር አሻግሬ አባል ሆነው ኮኔል ቃለ ክርስቶስ አባይ፣ አቶ ሳህሉና አቶ ፍሳ ዘወዴ ደግሞ በአባልነት እንዲገኙበት ተደርጓል። ከቲፒኤልኤፍ ጋር የነበረውን ዶክተር አሻግሬ በመሪነት ዶክተር ንጉሴ አየለ፣ ኮኔል ቃለ ክርስቶስ አባይ፣ አቶ ሳህሉ፣ አቶ ፍሳ እና ሁለት የደህንነት አባላት ነበሩ እና በዚህ ሁሉ ውይይት ላይ ኢንቮልቭ አድርገው የነበሩ ሰዎች እነዚህ ነበሩ። ጀብሃ የሚባለው የዚህ የኤርትራ ሊብሬሽን ፍሮንት የሚባለው ነው። ተስፋ ወልደ ስላሴ በመሪነት ዶክተር አሻግሬ ግለጡ በአባልነት አንድ ኤርትራዊ ከኤርትራ ክፍለ ሀገር እና ሁለት የደህንነት አባላት ነበሩ። የት ነበር የተካሄደው? ከነሱ ጋር ሮም ነበር። የመጀመሪያው ግንኙነት የተደረገው ሮም ላይ ነው። ከዛ በኋላ በአቶ ሸዋንዳኝ በለጠ መሪነት ካርቱም ላይ ተደጋጋሚ ግንኙነቶች ተደርገዋል። ቀደም ሲል አቶ ጌታቸው የኢትዮጵያ አንድነት ቢሉ ግን አሁን በዚያን ጊዜ ሻቢያ የኢትዮጵያን አንድነት ይደግፍ ነበር የሚሉ አሉ። ይሄንን እንዳለ ይዘውልኝ ደግሞ ሻቢያና ወያኔ በያኔ አጠራሩ ወይም እስካሁንም ወያኔ የሚሉ አሉ። ኢህአዴግን አንድ ክፍል አብረው ሰርተዋል። ቀይ ኮከብን እንኳን እስከ ማፍረስ የደረሰ ኃይል ነበራቸው ወያኔና ሻቢያ ይባላል። ያን ያህል ትብብር ኖሯቸው አሁን ግን በምን ሁኔታ ላይ እንዳሉ ይታወቃል። እንደው ይሄን ሁኔታ እስቲ ይግለጡልን፣ እንዴት ነበረ ኢትዮጵያስ የአንድነት በሻቢያ ይደገፍ ነበር በኋላ ደግሞ አብሮ የነበረ ሁኔታ ለመንፈርሶ እዚህ ደረሰ። በሻቢያና በቲ ፒ ኤል ኤፍ መካከል ላይ እንደተባለው የጋራ ጠላት በሚል በኢትዮጵያ መንግስት ላይ በነበራቸው አመለካከት በጋራ አብረው ይሰሩ ነበረ የጋራ ኦፕሬሽን ያካሄዱ ነበረ። በዚህም ማስረጃ የሚሆነው በቀይ ኮኮቡ ለገባ አብዮታዊ ዘመቻ ጊዜ የተከበበውን የናቅፋን እንትን እንዲጨናገፍ ያደረገው ከቲፔሌፍ ወርውሮ የሄደው ወደ አራት ብርጌድ በላይ የሚሆን ኃይል ነው። ይህን ያህል የጠበቀ ግንኙነት ነበራቸው። በኋላ ላይ ግን በተለይ ሻቢያ ከኢትዮጵያ መንግስት ጋራ በሚያደርገው ግንኙነት እኛን አሳልፎ ሰጥቶ እሱ ተስማምቶ ሊገባ ነው በሚል በወያኔ በኩል ከፍተኛ ፍራቻ ስለነበረ፣ አንድ ሁለት በሀይልም ቁጥራቸው እያደገ እና እየበዛ ስለመጣ ሻቢያን የመገዳደር ሁኔታ ስለነበረ በመካከላቸው ላይ የተነሱ ችግሮች ነበሩ። እነዚህ ችግሮች ምንድን ናቸው? ዋነኞቹን ብቻ ለመጥቀስ ያህል አንደኛ በኢትዮጵያ መንግስት ባህሪ ላይ በወያኔዎች በኩል ወታደራዊ መንግስት ፋሽስት ነው የሚል አቋም ሲኖራቸው፣ በሻእቢያ በኩል ግን የነበረው ፋሽስት የሚለውን ሁኔታ ሳይቀበሉ እንደ ወታደራዊ ጁንታ ነው የሚል አይነት አመለካከት ነበረ። ሁለተኛው በሶቪየት ህብረት ላይ የወሰዱትም አቋም እንደዛው ይለያያል። በወያኔዎች በኩል የሶቪየት ህብረት ሶሻል ኢምፔሪያሊስት ነው የሚል አቋም ሲኖራቸው፣ በሻእቢያ በኩል ግን ሶቤት ህብረትም ጋር መልካም ግንኙነት ስለነበራቸው ይህንን አቋም አይቀበሉም ነበረም። በሶስተኛ ደረጃ በወታደራዊ እንቅስቃሴና ስትራቴጂም ላይ እንደዚሁ ልዩነት ነበራቸው። ወያኔዎቹ የሚሉት ሻእቢያ በናቅፋ ዙሪያ ላይ የተከልሎ መቀመጡ የሚያመጣው ለውጥ የለም፣ ከናቅፋ ወርዶ ህዝብን ተደባልቆ ህዝብን ይዞ መዋጋት ያለበት፣ ወታደራዊ ስትራቴጂያቸው አያዋጣም በሚል እንደዛ አይነት አቋም ነበራቸው። ከዚህ ሁሉ ግን በሻእቢያና በወያኔ መካከል ከፍተኛ የሆነ መቃቃር የፈጠረው በብሔረሰቦች ችግር አፈታት ላይ የነበረው አቋም ነው። ይሄ ምን ማለት ነው? ወያኔዎቹ ከመሰረቱ ሲጀምሩ እንደ ዛሬው ኢትዮጵያን እንይዛለን ሳይሆን፣ በፕሮግራማቸው ላይ በማስተማሪያ ጽሁፋቸው ላይ ሁሉ ያስቀመጡት ብሔረ አጋዚ አክሱማይት መንግስት የሚባለውን እንመሰርታለን ከኢትዮጵያ እንገነጠላለን ነው እንጂ ኢትዮጵያን ይዘን እናስተዳደራለን የሚል አቋም አልነበራቸውም። በዚህም የተነሳ እያንዳንዱ ብሔር የራሱን እድል በራሱ ወስኖ ከኢትዮጵያ መውጣት ይችላል የሚል አቋም ነበራቸው። አሁን ስልጣን ከያዙም በኋላ የመጣው የአንቀጽ ሰላሳ ዘጠኝ የዛ መሰረታዊ እምነት ኤክስቴንሽን ነው። ይሄ ሲሆን በኤርትራኖቹ በኩል ይሄ ሀሳብ ራስ ምታት ነው የሆነው። ለምንድን ነው ይሄ የሆነው? ኤርትራ ውስጥ የሚገኙት የቀይ ባህር አፋሮች ከፈለጉ ኢትዮጵያ ውስጥ ከሚገኙ አፋሮች ጋራ፣ ከፈለጉም ጅቡቲ ከሚገኙ አፋሮች ጋራ፣ ካልፈለጉም በራሳቸው ተገንጥለው መኖር ይችላሉ የሚል አቋም ሲፔሌፋን ተባርቋል። ይሄ በሻቢያ በኩል ያልተወደደበት ምክንያት አለ የኢትዮጵያን አንድነት በመደገፍ ሳይሆን አፋር እንደ አፋርነቱ ከሌሎች አፋሮች ጋር የሚሄድ ከሆነ ኩናማም እንደዚሁ ወደ ኢትዮጵያ የሚሄድ ከሆነ የኤርትራን አይደንቲቲ ያጠፋብናል። ኤርትራ ኩናማ እንደ ኩናማ፣ አፋር እንደ አፋር፣ ብሌን እንደ ብሌን፣ ሳሆ እንደ ሳሆ ሳይሆን የነበረው የቅኝ አስተዳደር የኤርትራዊን አይደንቲቲ ዴቨሎፕ እንዲያደርጉ አድርጓል እንጂ በተናጠል የሚያደርጉት እንደዚህ አይነት ነገር አይኖርም የሚል ከፍተኛ የሆነ እንትን ነው የነበራቸው። በዚህ ምክንያት ነው ሻቢያዎች የብሔሮችን የመገንጠል ነገር የማይደግፉት የኤርትራን አይደንቲቲ ለመጠበቅ ነው እንጂ የኢትዮጵያን አንድነት ፈልገው አይደለም። በኢትዮጵያ ውስጥ የምናያቸው የተለያዩ የተቃዋሚ ቡድኖች የኤርትራን መሬት ያልረገጡ፣ በኤርትራ ያልሰለጠኑ፣ በመሳሪያ ያልታጠቁ የኤርትራን ተቃዋሚዎች ብሪጅ አድርገው ከአረቡ ዓለምና ከምዕራቡ ዓለም ጋራ ግንኙነት ያልፈጠሩ ማንም የለም፣ እና ይሄም የሚያሳይህ የኢትዮጵያን አንድነት ፈልገው ኤርትራኖች ያደረጉ ሻቢያ ያደረገ የሚለውን ሳይሆን የኤርትራን ናሽናል ኢንቲቲ ለመጠበቅ ይህንን አቋም መውሰድ ስለተፈለገ የመጣ ነገር ነው፣ እና መሰረታዊ አይነቱ ሻቢያ የኢትዮጵያን አንድነት ደግፎ ሳይሆን የራሱን የኤርትራን መንግስት ኤርትራ የሚለውን ነገር ለመጠበቅ የወሰዱት ሁኔታ ነው። ግን አንድ አጭር ነገር ነው መለስ ብለው፣ ይሄ ሁሉ ድርድር የሰላም ውይይት ሲደረግ ተስፋ ነበር፣ አቶ ጌታቸው ተስፋ ነበረ። ምንድን ነው ተስፋው? መሰለ ጦርነቱ ይህን ያህል ጊዜ ተራዝሞ በርካታ የሰው ሕይወት ጠፍቶበታል፣ በርካታ ንብረት ወድሟል። በእነሱም በኩል ከአንድም ሁለት ሶስት ጊዜ አስመራን በከባድ መሳሪያ ቀጠና ውስጥ ከተው ኤርፖርቱን አካባቢ እስከ መምታት የደረሱበት ደረጃ ላይ ነው። ያን አካባቢ በአየርም በባህርም ከፍተኛ ውጊያ የሚካሄድበት ስለሆነ ዋርዞን ነው በሚል የኢንሹራንስ ዋጋ ሁሉ ሰማይ እንዲ ያደረጉበት ጊዜ ነበረ። ለድል ተቃርበናል ብለው ይወሰኑበት ጊዜ ነበር። በእኛም በኩል እንደዚሁ ከዛ ሁሉ ከበባና ትርምስ ውስጥ ወጥተን እነሱን እስከ ናቅፋ ድረስ የመክበብና እንደውም በቀይ ኮከብ አብዮታዊ ዘመቻ ጊዜ ዶክመንት የማቃጠልና ንብረቶቻቸውን ይዘው የመሸሽ ሁሉ ደረጃ ላይ ተደርቶ ነበር። በእነዚህ ምክንያት የተረዳነው ነገር ቢኖር በተለይ በዚህ በውይይቱ ላይ የምናደርገው ድርድር በነበረው አሰስመንት ዋን ቱ ዋን በነበረው ኮንታክት ላይ እንደተረዳ ነው። እነሱም የሚሉትን ነጻነት በኃይል እንደማያገኙ እኛም ደግሞ እንደፈለግን እኛን ተጽዕኖ ያሳርፈን ቀድሞ በነበረው ሁኔታ የኤርትራን ምትል መጠበቅ እንደማንችል በሁለታችንም በኩል ግንዛቤ ተደርጎ ነበር። ያሳይ የነበረው ሁኔታ ምን ላይ ነበረ? እነሱንም ፌስ ሴቪንግ በሆነ መልኩ የነበራቸውን የፌዴራል ስትራክቸር በጠበቀ መልኩ ሁኔታውን ለመፍታት ተስፋ ነበረው። አቶ ጌታቸው ቀደም ብለው ከሚያነሷቸው ሀሳቦች ጋር የተያያዘ ጥያቄ ላንሳ ውይይት ሲጀመር ሶስተኛ ወገን እንዲኖር ውይይቱ እንደተጀመረ ይፋ እንዲደረግ ምንም አይነት ቅድመ ሁኔታ እንዳይኖር የሚል መነሻ በቀረበበት የኢትዮጵያ መንግስት ሶስቱንም ያልተቀበለው ይመስላል። ከእርሶ ገለጣ ቢያንስ ሁለቱን በጊዜያዊነት ሶስተኛ ወገን የሚለውን ደግሞ ጨርሶ አልተቀበለም። ሁለቱ ሀገሮች ዛሬ ያሉበት ሁኔታ ላይ ሆኖ ሲመለከቱ ሊሳካ ይችል የነበረበት እድል ይታዩታል? ኢትዮጵያ መንግስት ሊወስደው ይገባ የነበረ ሌሎችም ወገኖች በአንጻሩ ሊያዩት ይችሉ የነበረ ሁኔታ ይታዩታል? ሁኔታዎች አሉ። አየ መቼም በድርድር ሳይንስ የኔጎሲዬሽን ሳይንስ ውስጥ የራሱ የሆነ መርህ አለው፣ የራሱ የሆነ የፕሮሲጀር ሂደት አለው፣ የራሱ የሆነ የአቀራረብ ስልት አለው። እና እነዚህን ነገሮች በአንድ በኩል አስቀምጠህ፣ ሁለተኛው ነገር በኢትዮጵያ መንግስት በኩል ችግሩን በሰላም ለመጨረስ የተወሰደ የስትራቴጂ አማራጭ ሆኖ ቀርቦ ነበር ወይ የሚለውን ለመመለስ በጣም ይከብደኛል። ምክንያቱም አንድን ችግር በሰላም ለመጨረስ ስትወስን ኮሚትድ መሆን አለብህ። ይሄ ችግር ሊያልቅ የሚችለው ሊፈታ የሚችለው በዚህ መልኩ ነው ይሄ ሊጨብጠው የሚገባ ግብ ነው ብለህ ያለህን ኃይል ሪሶርስ ሁሉ ያንን ነገር ተግባራዊ ወደ ማድረግ ደረጃ ላይ እንዲያተኩር ማድረግ ነበረበት። በዚህ በኩል ስመለከተው በኢትዮጵያ መንግስት በኩል የሰላም ሁኔታው እንደ ስትራቴጂያዊ አመራር ተደርጎ አለመወሰዱን አሁን ላይ በሚገባ መናገር ይችላለሁ። ይሄ ለምን አልሆነም የሚለውን ለማየት በሞከርኩበት ሰዓት አንደኛ የፖለቲካ አመራሩን ይዘውት የነበሩት ሰዎች በሙያ ስልጠናቸው ወታደሮች ናቸው። ወታደራዊ ስልጠናን እና የገባውን ቃለ መሐላ የፈጸመውን ነገር ስትመለከት የእናትን ሀገር የግዛት አንድነት መጠበቅ፣ የህዝብን ሰላም ማረጋገጥ ለዚህም ውድ ህይወቴን አሳልፌ እሰጣለሁ የሚል ግዳጅ ቃል ኪዳን የገባ ሀይል ነው። ይሄ ሀይል ተደራድሮ በፊት ከነበረው ከሚያውቀው የኢትዮጵያ አንድነት ውጪ በፌዴራል ቅጸ መንግስት ኢትዮጵያን መስጠት ማለት አገርን መሸጥ ነው፣ የአገርን የግዛት አንድነት ማፍረስ ነው። ይሄ በእኛ ጊዜ እንዴት ይሆናል የሚል እንዲህ አይነቱ ከፍተኛ ችግር ነበረባቸው። አንዱ፣ ሁለተኛ የጣልነው ስርዓት የፊውደሉ ስርዓት ፌዴሬሽንን አፍርሶ ኢትዮጵያን በዚህ መልኩ ያዋሃደው ሀይል እኛ ከጣል ነው በኋላ እንዴት አድርገን ነው ያንን እኛ መልሰን እንደገና ይሄንን የምናደርገው የሚል ባይንህ የማታየው ውስጥ ግን በስሜታቸው ነገሮችን እንዳይረዱ እንዳይገናዘቡና እዛው ላይ ስቲክ አድርገው እንዲቆዩ ስላደረጋቸው ይሄንን የሰላም አማራጭ እንዳይወስዱ ምክንያት እንደሆነ በቅርበት ከማያቸው ነገሮች ላይ እዛ ግንዛቤ ላይ ደርሻለሁ። በግሎ ግን ሲመለከቱ በብዙ መቶ ሺዎች ያለቁበት ጦርነት እንደመሆኑ በርካታ ጦርነቶች ናቸው የተካሄዱት። ዛሬ ሁለት የሆኑትን ሀገሮች ኢኮኖሚ አድቋል፣ ማህበራዊ ግንኙነቶችን አውቋል። ያደረሰው ጉዳት በሰላሳ ዓመት ውስጥ መጠኑ እንደው መግለጽ ከሚችለው በላይ እንደመሆኑ በተለይ ደግሞ በደህንነቱ ሲሰራ እንደነበረ ሰው ሲያዩ ሌላ አማራጭ ሌላ መንገድ ሊሞከር ይችል ነበር ይላሉ። ቅድም ያሏቸውን መሰረታዊ ልዩነቶችም ወታደሩ ስልጣኑን ው ፖለቲካውን የሚመራበትና የሚመለከተው አቅጣጫ የተለያየ መሆኑን ከግምት አስገብቶ ይሄ ሁሉ ጥፋት ሊድን ይችል ነበር ወይ? ዛሬ አገሮቹ ከደረሱበት ሁኔታ መቅረት ይችል ነበር ወይ? እንግዲህ ከአቶ ጌታቸው ጋር የጀመርነው እንበልኝ አልተገባደደም፣ እንጀመር ጀመር ነው። እና በተቻለ መጠን ራዲዮ መጽሔት፣ ቀንም ሳንጠብቅ በዘቦቱ እንደሚቻል ለማቅረብ እንሞክራለን። አድማጭም እንደሚጠብቅ ተስፋ እናደርጋለን። የሚያጓጉ ብዙ ርዕሶች ተዳሰዋል። የዚያን ዘመን ምናልባትም የማይታወቁ ብዙ ነገሮች የነበሩበት ነው። እና ፈታ ፈታ ብለው እድልና አጋጣሚ እንደፈቀደው መሰማት ጀምረዋል።